ቮይስ ኦፍ አሜሪካ። ጠቅላይ ሚኒስትር አብይ አህመድ እና ምክትል ጠቅላይ ሚኒስትር ደመቀ መኮንን ታጋች ተማሪ ወላጆች ጋር ባደረጉት ውይይት ታጋቾቹ በሕይወት እንዳሉ ገለጹ። አስቴር ምስጋናው ዝርዝር አላት። መርጌታ የኔንህ አዱኛ በደንቢ ደሎ ዩኒቨርሲቲ ከታገቱት ተማሪዎች መካከል አንዷ የሆነችው ግርማነሽ የኔንህ አባት ናቸው። መርጌታ የኔንህ ከትላንት በስቲያ ከአሜሪካ ድምጽ ጋር በስልክ በነበራቸው ቆይታ ከጠቅላይ ሚኒስትር ቢሮ በደረሳቸው ጥሪ መሰረት ወደ አዲስ አበባ ከሁለት ታጋጅ ተማሪዎች ወላጆች ጋር ሆነው እየሄዱ እንደነበር መግለጻቸው ይታወሳል። መርጌታ የኔን ሀዱኛን ዛሬ ከሰዓት በኋላ ደውዬ በስልክ አነጋግሬያቸው ነበር። ከጠቅላይ ሚኒስትር ዶክተር አብይ አህመድ፣ ከምክትል ጠቅላይ ሚኒስትር ደመቀ መኮንን እና ከጠቅላይ ሚኒስትር ጽህፈት ቤት ፕሬስ ክፍል ኃላፊ ከአቶ ንጉሱ ጥላሁን ጋር በመሆን እንዳነጋገሯቸው አብራርተውልኛል። ልጆቻቸው በሕይወት እንዳሉ አገኘን፣ ደስ ብሎን ወጣ እንደዚህ እንዳሉ በሕይወት እንዳሉ ነገሩና መልሰናል። እንግዲህ እነሱም ያለውን እየተከታተሉ ወደኛም ቸው ነው። ወደ በአካል አግኝታችኋቸዋል? ባናገኙ በሕይወት መኖራቸውን የፈለግና በሕይወት እንዳሉ ተረድተናል። እነሱ ነው ያሉ። በምን አይነት መንገድ ነው የገለጹላችሁ? አሉ ምንም ጥርጥር የለም የሞት ሌላ ተጎድተዋል የሚል ነገር የለም ብለው አሉ። ከእነሱ ውጭ እንግዲህ ምን እንጠብቅ? ሌላ የምናደርገው ነው። እኛም ቸገረን። በስልክ አላገናኟችሁም? ልጆችን ስልክ ሰጠናል። አይታወቅም ዝርዝር መረጃ ለማግኘት ዘጌት ብዬ የእጅ ስልካቸው ላይ ብደውልም ስብሰባ ላይ በመሆናቸው ሊያናግሩኝ እንደማይችሉ ገልጸውልኛል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር።